ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3ት ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ማክሰኞ ሰኔ 23 2007 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና አዳንች ፍሳሐየንን ቴዲ ላይንበርግ ፕሮግራሙን ይመራል። አሁን በቅድሚያ ያለም ዜና በሶማሊያ የተሰማሩት የኢትዮጵያ ኃይሎች በአልሸባብ ታጣቂዎች ቁጥጥር ስር ውሎ የነበረውን የአፍሪካ ህብረት የጦር ሰፈር መልሰው ተቆጣጠሩ። ካምፑ ባለፈው ሳምንት በሶማሊያው ጽንፈኛ ቡድን አልሸባብ ተዋጊዎች በታጠቁ ወቅት ባጠቁበት ወቅት በዚያች ሀገር የተሰማራው የአፍሪካ ህብረት የሰላም አስከባሪ ኃይል አካል የሆኑ የቡሩንዲ ወታደሮች መገደላቸው ተዘግቧል። የኢትዮጵያ ኃይሎች የሉቅ ከተማን መቆጣጠራቸውን ያረጋገጡ አንድ ስማቸው እንዳይገለጽ የተናገሩ የኢትዮጵያ ባለስልጣን ወደዚያ ከዘመተው የኢትዮጵያ ጦር አንድ ባለመካከለኛ ማዕረግ የጦር አዛዥ ወደ አልሸባብ ገብቷል የሚለውን ግን ወደ አልሸባብ የሚገባ ወታደር የለንም ሲሉ መልሰዋል። ዝርዝር ዘገባውን አሉላ ከበደ ያቀርበዋል። በሊጎ ከተማ የሚገኘውንና በቀደመው ሳምንት መገባደጃ የአልሸባብ ታጣቂዎች የተቆጣጠሩትን የጦር ሰፈሩን ባለፈው እሁድ ለአጭር ጊዜ መልሶ መቆጣጠር ቢችልም የህብረቱ ጦር ዘግይቶ ግን መልሶ ለማፈግፈግ ተገደዋል። የሊጎ ከተማ ከንቲባ አቡካር አብዱላሂ ለአሜሪካ ድምፅ እንደ ገለጡት ከፍተኛ ቁጥር ያለው የኢትዮጵያ ጦር በትላንትና እለት ከተማይቱ ደርሷል። የኢትዮጵያ ጦር ኃይሎች አሁን ከተማይቱን ከውስጥም ከውጪም ተቆጣጥረዋታል። ካምፕ በማደራጀትና አውራ ጎዳናዎችን በመዝጋት እንዲሁም በቡሩንዲያውያን ወታደሮች እጅ በነበረው የጦር ሰፈር የተቀበሩ ፈንጂዎችን በማሰስ ላይ ይገኛሉ ሲሉ ነው ከንቲባው አቦካሪ ያስረዱት። በውጊያው ተበትኖ የነበረው ህዝብም ወደ ከተማይቱ መመለስ መጀመሩን ገልጠዋል። ስማቸውን እንዳይገለጥ የጠየቁ አንድ የኢትዮጵያ ባለሥልጣን በበኩላቸው ሊጎ የኢትዮጵያ ጦር ከሚቆጣጠረው ቀጣና ውጭ የምትገኝ መሆኗን አመልክተው የስትራቴጂያዊ ጠቀሜታ ያላት በመሆኑ ግን አልሻባብን አጥቅቶ ጦሩ መያዙን የተናገሩት። ይበ እንዲህ እንዳለም ወደዚያ ከዘመተው የኢትዮጵያ ጦር ሰራዊት አንድ ባለ ማዕረግ የጦር አዛዥ ወደ አልሻባብ ገብቷል የሚለውን ፈጽሞ የማይሆን ነገር የሚባል ባይሆንም ወደ አልሻባብ የሚሄድ ወታደር ግን የለንም፣ አጣርተን እንደርስበታለን ሲሉ መልሰዋል። ባለስልጣኑ የኡጋንዳ የቡሩንዲና የኢትዮጵያ እንዲሁም የጅቡቲ ጦር የተካተቱበት በሶማሊያ የተሰማራው የአፍሪቃ ህብረት የሰላም አስከባሪ ኃይል እንደ አውሮፓውያን ህዝብን አቆጣጠር ከ2007 አንስቶ የሶማሊያውን ጽንፈኛ ቡድን አልሻባብን ሲዋጋ መቆየቱ የሚታወቅ ነው። ባለፈው ሳምንት በፍርድ ቤት ትዕዛዝ ከእስር ተፈተው የነበሩት አምስት የሰማያዊ ፓርቲ አባላት ፖሊስ ምስክሮችን አስፈራርተዋል በሚል ከሷቸዋል። ፍርድ ቤቱ እያንዳንዳቸው በአምስት ሺህ ብር ዋስ ጉዳያቸውን በውጭ ሆነው እንዲከታተሉ ወስኗል። አቃቢ ሕግ ግን ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ብሏል። መለስካቸው አማህ ዜናውን አድርሶናል። የሰማያዊ ፓርቲ አባላቱ ወይንሸት ሞላ፣ ዳንኤል ተስፋዬ ኤርምያስ ጸጋይና በፖለቲካ ፓርቲ አባልነት የማትታወቀውን ቤተልሔም አካለ ወርቅን ፖሊስ እስከ ዛሬም በቁጥጥር ስር እንዳዋላቸው ቢሆኑም በፌዴራሉ አንደኛ ደረጃ ፍርድ ቤት የቀራ ምድብ ሁለት ችሎቶች የተከሳሾችን መፈታት ወስነው መዝገቡን ለፖሊስ ማስረከባቸው ይታወቃል። ይሁንና ፖሊስ ባለፈው አርብ ተከሳሾቹን ሌላ ችሎት አቅርቦ የአቃቢ ሕግ ምስክሮችን በማስፈራራት አዲስ ክስ እንደመሠረተባቸው የፓርቲው ፕሬዚዳንት አቶ ይልቃል ጌትነት ለቪኦኤ ገልጸዋል። ተከሳሾቹ ዛሬ ፍርድ ቤት የቀረቡ ቢሆንም ፖሊስ እንደ መሠረተው ክስ የሚያስረዱ ምስክሮችን ስላላቀረበ ተጠርጣሪዎቹ አምስት አምስት ሺህ ብር ለእያንዳንዳቸው ዋስትና ሲዘው ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ወስኗል። በተከሳሾቹ በኩል ውሳኔውን ለማስፈጸም ገንዘብ ለማስገባትና እንዲፈቱ ቢሞከርም የሚፈርም ዳኛ የለም ተብለው እንደተመለሱ የፓርቲው መሪ አቶ ይልቃል ጌትነት ለቪኦኤ ገልጸዋል። አቃቢሄግ በበታች ፍርድ ቤት ቀደም ሲል በተሰጠው ውሳኔ ቅር በመሰኘት ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ማለቱና ፖሊስ ተከሳሾቹን በትናንትና ዕለት ይዞ መቅረቡም ታውቋል። ፖሊስ ተከሳሾቹ በማረሚያ ቤት ሆነው ጉዳያቸውን እንዲከታተሉ ያቀረበውን ጥያቄ ከፍተኛው ፍርድ ቤት እንዳልተቀበለውና ተከሳሾቹ በፍርድ ቤት የተፈቱ መሆናቸውን ገልጾ ነገ ሰኔ 24 ቀን 2007 ዓ.ም እንዲቀርቡ ትዕዛዝ መስጠቱ ታውቋል መለስካቸው ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የቡሩንዲ ገዢ ፓርቲ በትላንቱ የምክር ቤት ምርጫ ድምፅ ለመስጠት በወጣው ሰው ብዛት እንደተደሰተ ገልጿል። ተቃዋሚዎች በምርጫው እንዳልተሳተፉና በዓለም አቀፍ ደረጃ ተቃውሞ መቅረቡ ይታወሳል። የገዢው ፓርቲ ሊቀመንበር ፓስካል ያቤንዳ የቡሩንዲ መራጮች በምርጫው እንዳይሳተፉ ከተቃዋሚዎች የቀረበውን ጥሪ ያልተቀበሉት ከመፈንቅለ መንግስት ይልቅ ዲሞክራሲን ስለመረጡ ነው ብለዋል። ትላንት ለመምረጥ የወጣው ሰው ብዛት ትንሽ ነበር ተብሏል። የምርጫው ጊዜ እንዲተላለፍ ጥሪ አድርገው የነበሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሞን የምርጫው ጉዳይ ክፉኛ እንዳሳሰባቸው ገልጸው ነበር። የምርጫ ባለሥልጣኖች ምርጫው በሰላም ተካሂዷል ብለዋል። ነዋሪዎች ግን በመዲናይቱ ቡጁምቡራ ተኩስና ቢያንስ አንድ የቦምብ ፍንዳታ ሰምተናል ይላሉ። ይህ የሆነው ከፍተኛ የጸጥታ ጥበቃ በነበረበት ወቅት ነው። የደረሰ ጉዳት ካለ አልተገለጸም። በምርጫው ብዙ መራጮች አልተገኙም የሚለውን ወሬ የገዢው ፓርቲ ሊቀመንበር አስተባብለዋል። ብሩንዲ የብሩንዲ ህዝብ የዲሞክራሲ ፍላጎት ስላለው በብዛት ወጥቶ መርጧል ብለዋል። የምርጫው ሂደት ነጻ አልነበረም ለሚለው ነቀፌታም የተባበሩት መንግስታት ድርጅትና የኬንያ ታዛቢዎች በቦታው ነበሩ ሲሉ መልሰዋል። አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ላይቤሪያ ውስጥ አንድ የ17 ዓመት ዕድሜ ወጣት አስከሬን የኢቦላ ቫይረስ ተገኝቶበታል። ሀገሪቱ እንደ አውሮፓውያን ዘመን አቆጣጠር ባለፈው ግንቦት 9 ከኢቦላ በሽታ ንጹሕ እንደሆነች ከተገለጸ በኋላ በኢቦላ የሞተ ሰው ሲገኝ ለመጀመሪያ ጊዜ ነው። የላይቤሪያ ምክትል የጤና ጥበቃ ሚኒስትር ቶልበርት ኒንስዋ መደንገጥ አያስፈልግም ሲሉ ሕዝቡን ለማረጋጋት ሞክረዋል። ሟቹ በተገቢ መንገድ ተቀብሯል። ከሟቹ ጋር ግንኙነት የነበራቸውን ሰዎች የመፈለጉ ተግባርም ተጀምሯል ብለዋል ባለሥልጣኑ። ወጣቱ የሞተው ባለፈው ረቡዕ እንደሆነ አሶሲየትድ ፕሬስ የዜና አገልግሎት ዘግቧል። የኢቦላ በሽተኛው የሞተው ከጊኒ እና ከሴራሊዮን ድንበሮች ርቆ በሚገኝ ማርጊቢ ወረዳ እንደሆነ ተገልጿል። ሁለቱ ሀገሮች በኢቦላ በሽታ የተጎዱ መሆናቸው ይታወቃል። የሕክምና ባለሙያዎች ወጣቱ በሽታው የያዘው በጉዞ ላይ እንደሆነ ለይተው ለማወቅ እየሞከሩ መሆናቸውን ኒንሷ ገልጸዋል። በእዳ የተተበተበችው ግሪስ ለመጨረሻ ጊዜ ሙከራ አዲስ ለዋስ የሚሆን ሀሳብ ለዓለም አቀፍ አበዳሪዎች አቅርባለች። የአውሮፓ የገንዘብ ተቋማት ኃላፊዎች ሀሳቡን እንደሚመለከቱ በስልክ ተናግረዋል። ግሪስ እዳዋን መክፈል ያለባት የጊዜ ገደብ ዛሬ ያበቃል። ግሪስ ሀሳቡን ያቀረበችው እዳዋን መክፈል ያለባት ጊዜ ዛሬ እኩለ ሌሊት ላይ በእነሱ ሰዓት አቆጣጠር ማለት ነው። ከማብቃቱ በፊት ነው። ግሪስ የግሪስ መንግሥት 1.8 ቢሊዮን ዶላር የሚሆነውን ከዓለም አቀፍ የገንዘብ ድርጅት የተበደረውን ገንዘብ ዛሬ መክፈል እንደማይችል አስቀድሞ ተናግረዋል። ግሪስ ያቀረበችው ሀሳብ ምን እንደሆነ በዝርዝር ባይታወቅም የጠቅላይ ሚኒስትር አሌክስስ ሲፕራስ መስሪያ ቤት እንደሚለው ከዕዳ ማስተካከል ጎን ለጎን ሀገሪቱ ለሁለት ዓመታት የሚያስፈልጋትን ገንዘብ ሙሉ በሙሉ የሚሸፍን ይሆናል። የ19ጠኙ ሀገሮች የገንዘብ ሚኒስትሮች ከግሪስ በቀረበው ሀሳብ ላይ እንደሚወያዩ በስልክ በተደረገ ስብሰባ መናገራቸውን የአውሮፓ ቀጠና ኃላፊ ጀሮን ጂዘል ብሉም አስታውቀዋል። ኢንዶኔዥያ ውስጥ አንድ ወታደራዊ የማጓጓዣ አውሮፕላን ሱማትራ በተባለችው ደሴት በሚገኘው መኖሪያ ሰፈር በተከሰከሰበት ወቅት ቢያንስ ሰባ ሰዎች እንደተገደሉ የሀገሪቱ ባለስልጣኖች ተናግረዋል። ሄርክለስ ሲ 130 አውሮፕላን ሜዳን በተባለችው በትልቅነቷ የሦስተኝነት ቦታ በምትይዘው ከተማ ላይ ወድቆ በአንድ ሆቴልና በሁለት መኖሪያ ቤቶች ላይ የተከሰከሰው ከበረራ ወደ አውሮፕላን ማረፊያው ሲመለስ እንደሆነ ታውቋል። የወደቀው አውሮፕላን ሲጋይና ከተመቱት ቤቶችና መኪኖች ጥቅጥቅ ያለ ጥቁር ጢስ ሲወጣ በማኅበረሰባዊ መገናኛ ብዙሃን ታይቷል። የሞቱት ሰዎች ብዛት ሊጨምር እንደሚችልም ይገመታል። በአየር ኃይሉ አውሮፕላን ውስጥ አንድ መቶ አስራ ሶስት ሰዎች እንደነበሩ የአካባቢው ሚዲያና ባለሥልጣናት ተናግረዋል። መሬት ላይ በደረሰው ጉዳት ስንት ሰው እንደሞተና እንደቆሰለ ግን ግልጽ አይደለም። የኢጣሊያ አየር ኃይል ባለፈው መያዝያ ወር በሜዲትራኒያን ባህር የሰመጡ በስምንት መቶ የሚገመቱ ፈላሾችን አስክሬን የማውጣት ሂደት ጀምረዋል። የኢጣሊያ ጠቅላይ ሚኒስትር ማቴዮ ሬንዚ ለቤተሰቦቻቸው ሲሉ አስክሬኖቹን ለማውጣት መወሰናቸውን አስታውቀዋል። አንድ የአሳ ማስገሪያ ጀልባ ከጭነት መርከብ ጋር በተጋጨበት ወቅት 800 የሚሆኑ ሰዎች ከጀልባው ጋር እንደሰመጡ ከአደጋው የተረፉ ሰዎች ተናግረዋል። ከአደጋው የተረፉት 28 መጤዎች ብቻ ናቸው። 70 ሺህ የሚሆኑ አብዛኞቹ ኤርትራውያንና ሶሪያውያን ናቸው የተባሉ ፈላሾች በያዝነው ዓመት አደገኛ ጉዞ በማድረግ ወደ ኢጣሊያ ተሻግረዋል። ወደ 2000 የሚጠጉት በባህር እንደሰመጡ ቀርተዋል። እስከ ቅርብ ጊዜ ድረስ ዋናዎቹ የፈላሾች መድረሻዎች ኢጣሊያና ግሪስ ነበሩ። በአውሮፓ ሕብረት ከፍተኛ የፍልሰት ባለሥልጣን እንደሚሉት ግን በየብስ በተከበበችው ሁንጋሪያ የሚገቡት ፈላሾች ብዛት ወደ ኢጣሊያ ከሚገቡት እኩል ሆኗል። በመጨረሻም በአፍጋኒስታን መዲና ካቡል አንድ አጥፍቶ ጠፊ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ካሚዮን ላይ ጥቃት ባደረሰበት ወቅት በትንሹ አምስት ሰዎች ሲገደሉ ሀያ ቆስለዋል። የኔቶ ተዋጊ ያልሆኑ ኃይሎች ድጋፍ ተልእኮ ቃል አቀባይ ግን ሁሉም ሠራተኞችና መሣሪያ ውስጥ ጥቃት ከደረሰበት ቦታ በሰላም ተገኝተዋል ብለዋል። የታሊባን ቃል አቀባይ ዛቢሁላ ሙጃሂድ ለጥቃቱ ኃላፊነቱን ወስዷል። ዜናው አበቃ። ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች አንዱን ለቅምሻ የምድራችን ራሷ ላይ የምትኖረው 24 ሰዓት የሚባለው ከጊዜ ወደ ጊዜ ወደ ኋላ እየተጎተተ እየቀረ ትንሽ ሚሊሴከንድ እነዚህ የተጨመሩበት ነው እና ያንን እነዚህ ሁለቱ የሰዓት አያያዝ ሲስተሞች አንደኛው በፀሐይ ላይ፣ አንደኛው ደግሞ በዚህ በአቶሚክ ክሎክ ያልኩት እነሱ መሀል ልዩነት ይፈጠራል። ማለት ያንን ልዩነት ለማጣጣት ነው ይሄ አንድ ሴከንድ የሚጨመረው። አሁን እንግዲህ የእለቱ አብይ ርዕስ ይቀርባል። ይቅርታ፣ የእለቱ አብይ ርዕስ ለጊዜው እስካሁን አልደረሰንም። ወደ መጽሔቱ የትንታኔ ክፍለ ጊዜ እንለፍ። ባለፉት 12 ዓመታት ውስጥ የኢትዮጵያ ምጣኔ ሀብት በሦስት እጥፍ መስፋቱንና ሀገራዊ የድህነት መጠንም መቀነሱን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። በአፍሪካ የቻይና ቀጥተኛ የውጭ መዋለ ንዋይ ፍሰት ባለፉት አስር ዓመታት የመላውን ዓለም አምስት በመቶ መድረሱንም ገልጸዋል። መለስካቸውማ ተከታዩን አድርሶናል። ይህን ስትለኝ ኮይና ብዝምያልክ መስለኝ ነው። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በአፍሪካ መዋለ ንዋይ ማፍሰስ በሚል አጠራር ዛሬ ጠዋት በሸራተን አዲስ ለሚቀጥሉት ሁለት ቀናት የሚካሄደውን መድረክ በከፈቱበት ወቅት ንግግራቸውን የጀመሩት መንግስታቸው ይህን መድረክ ይገነዘበዋል ካሉት አቅጣጫ ነበረ። ቀጥለው እንዳብራሩትም ይህ መድረክ ሶስት ዋና ዋና ጉዳዮችን ያቀፈ ነው፤ ኢትዮጵያ ወይንም አፍሪካ ለምጣኔ ሀብታዊ ለውጥ ያላቸው ቁርጠኝነት፣ በአፍሪካና በቻይና መካከል ስላለው ጠንካራ መተጋገዝና የልማት ውጤቶችን ለማምጣት ኢንዱስትሪ ያለውን ኃይል ማጤን ነው ብለዋል መንግስታቸው የሀገሪቱን ምጣኔ ሀብታዊ ለውጥ እውን ለማድረግ ያለው ቁርጠኝነትም ከመጀመሪያው አንስቶ እንደሆነ ያስታወሱት ጠቅላይ ሚኒስትር ኃይለማርያም ለአውሮፓ አቆጣጠር ከ2003 ዓ.ም ወዲህ ግን የሀገሪቱ ኢኮኖሚ በእጅጉ እየሰፋ ሄደዋል ብለዋል። ከ2003 ዓ.ም ጀምሮ ምጣኔ ሀብታችን በተለይ በሦስት እጥፍ አድጓል። ድህነትን በመቀነስ ረገድም አስደናቂ የድህነት ማሽቆልቆል ተመልክተናል። ሀገራዊው የድህነት መጠን በ2002 እንደ አውሮፓውያን ዘመን አቆጣጠር ከነበረው 44 ከመቶ በ2014 ወደ 23 በመቶ ወርዷል። ኢትዮጵያ አብዛኞቹን የሚሊኒየሙን የልማት ግቦችን ለማሳካትም ትልቅ እርምጃዎችን ትወስዳለች። በዓለም አቀፍ ደረጃ ያሉትን የልማት አጋሮች ያነሳሱት አቶ ኃይለማርያም ደሳለኝ የቻይና ቀጥተኛ መዋለ ነዋይ ፍሰት ግን በአህጉሪቱ ውስጥ ከፍተኛ መሆኑን አስምረውበታል። ደግሞም ይህ የመዋለንዋይ ፍሰት እንደ ኢትዮጵያ ያሉ በተፈጥሮ ሀብታቸው ያልበለጸጉትንም መጨመሩን በልዩነት አሳይተዋል። ዛሬ የቻይና ቀጥተኛ የውጭ መዋለንዋይ ፍሰት በመላው አፍሪካ ተስፋፍቷል። ባለፉት አስር ዓመታት በአፍሪካ የገባው የቻይና መዋለንዋይ ከመላው ዓለም አንጻር ወደ አምስት በመቶ እንደደረሰ ይገመታል። የቻይና መዋለ ንዋይ በብዙ የአፍሪካ ሀገሮች ይገኛል። ይህም በተፈጥሮ ሀብት በበለጸጉት የምስራቅ አፍሪካ ሀገሮች በኔም ሀገር ጭምር ይገኛል። ከሁለት አስርተ ዓመታት ላላነሰ ጊዜ ኢትዮጵያን በገንዘብ እና ኢኮኖሚ ልማት ሚኒስትርነት በማገልገል ላይ የሚገኙት አቶ ሱፊያን አህመድ በበኩላቸው አፍሪካ ከቻይና ማግኘት የምትችለው ጥቅም የመዋለነዋይ ፍሰት ብቻ አይደለም ይላሉ። በአሁኑ ጊዜ ቻይና የአፍሪካ ብቸኛና ትልቋ የሁለትዮሽ መዋለነዋይ አፍሳሽና አስተናጋጅ ሀገር ናት። እኛ አፍሪካውያን ከቻይና ፈጣን የኢኮኖሚ ለውጥ ብዙ ትምህርት መቅሰም እንችላለን። ቻይና በጥቂት አስርት ዓመታት ውስጥ ከኋላ ቀር የአርሶ አደር ኅብረተሰብ ወደ ኢንዱስትሪያዊ ሌላ ሀያል ሀገርና የዓለም ሁለተኛው ትልቅ ምጣኔ ሀብት ለመለወጥ የቻለች ሀገር ናት። ዛሬና ነገ የሚካሄደው ይህ ውይይት የሚያተኩርባቸው ጉዳዮች ኢንዱስትሪያዊነትንና መፈብረክን ማፋጠን የሚቻልባቸውን ተግባራዊ እርምጃዎች፣ ልዩ ኢኮኖሚያዊ ቀጠናዎችንና የኢንዱስትሪ መናኸሪያዎችን ወይም ፓርኮችን ለአፍሪካ በተሻለ ሁኔታ እንዲሰሩ መንገድ ማፈላለግ የመሰረተ ልማቶችንና የንግድ ትስስሮች የሚሻሻሉበትንና ይህም የሚፋጠንበት ዘዴ መሻት፣ የግል መዋለ ነዋይ ፍሰትን የሚያፋጥኑ ሁኔታዎችን መፍጠርና የመሳሰሉት ናቸው። መድረኩን በጋራ ያሰናዱት የዓለም ባንክ ቡድን፣ የቻይና ልማት ባንክ፣ የቻይና አፍሪካ ልማት ባንክ እና በመንግስታቱ ድርጅት የኢንዱስትሪ ልማት ድርጅት ወይንም በእንግሊዝኛ ዩኒዶ በሚባል ምህጻረ ቃል የሚታወቀው ናቸው። ውይይቱ በነገ ዕለት ይጠናቀቃል። በመድረኩ መክፈቻ ላይ የቻይና ምክትል የገንዘብ ሚኒስትሯን ጨምሮ የልዩ ልዩ ድርጅቶች መሪዎችና ተወካዮች አጫጭር ንግግሮችን አድርገዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ሁለተኛው የመጽሔት ትንተና እናልፋለን። ለቀጣዮቹ 15 ዓመታት ለተቀረጸው የልማት ግቦች የገንዘብ አቅርቦት ለማፈላለግ ይረዳል የተባለ ፋይናንስ ለልማት ዓለም አቀፍ ጉባኤ ከሁለት ሳምንታት ባነሰ ጊዜ ውስጥ በአዲስ አበባ ይጀመራል። ጉባኤው ታዳጊ ሀገሮች በተናጠል ለቀረጿቸው የልማት ግቦችም የገንዘብ ምንጭ እንደሚያስገኝ ተስፋ ተደርጓል። ከመጪው ዓመት ጀምሮ ተግባራዊ ለሚደረገው ሁለተኛ የአምስት ዓመት የእድገትና የትራንስፎርሜሽን እቅድ ገንዘብ ለማግኘት ይጠቅማል ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል ነው ከፊታችን ሐምሌ 6 እስከ 9 በአዲስ አበባ የሚካሄደው ሶስተኛው ፋይናንስ ለልማት ጉባኤ ከተሳታፊዎች ቁጥርና ከሚጠበቀው ውጤት አንጻር ከፍተኛ ግምት ተሰጥቶታል የበለጸጉና የታዳጊ ሀገሮች መሪዎች የፋይናንስና የውጭ ጉዳይ ሚኒስትሮች የዓለም አቀፍና አህጉራዊ ድርጅቶች ኃላፊዎች ባለሀብቶች ምሁራንና ነጋዴዎች ከሚጠበቁት ተሳታፊዎች መካከል ናቸው የተሳታፊዎቹ ቁጥር በአጠቃላይ ከአምስት ሺህ በላይ እንደሚሆን የገንዘብና ኢኮኖሚ ልማት ሚኒስቴር ሰሞኑን ያወጣው መግለጫ አመልክቷል ከ15 ዓመታት በፊት ጸድቀው በትግበራ ላይ የነበሩትን የምዕተ ዓመቱን የልማት ግቦች ለማሳካት የተቀመጠው የጊዜ ገደብ በያዝነው ዓመት ይጠናቀቃል። ይህ ጉባኤ ታዲያ መግለጫው እንዳለው ለመጪዎቹ 15 ዓመታት ለተቀረጹ ቀጣይ ግቦች የሚሆን ገንዘብ ከማግኘት አንጻር ተጽዕኖ ፈጣሪ ስምምነቶች የሚደረጉበት ነው። ለ2030 ዘላቂ የልማት ግቦች የፋይናንስና የትብብር ማዕቀፍን የሚተነትን የስምምነት ሰነድ እንደሚጸድቅም ነው ያመለከተው። በመግለጫው የተጠቀሱት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም የአዲስ አበባው ጉባኤ የመጪዎቹን በርካታ ዓመታት ዓለም አቀፍ የልማት ትብብር ማዕቀፍ የሚወስን ነው ብለዋል። ታዳጊ ሀገሮች ከዚህ ጉባኤ የሚጠብቁት ግን ይሄንን ብቻ አይደለም። ከ2030 ዘላቂ የልማት ግቦች በተጨማሪ ራሳቸው ለቀረጿቸው የልማት እቅዶችም የገንዘብ ምንጭ እንደሚያገኙ ይጠብቃሉ። የመጀመሪያውን የአምስት ዓመት የእድገትና የትራንስፎርሜሽን እቅድ ያጠናቀቀውና ሌላ የአምስት ዓመት ረቂቅ እቅድ ያዘጋጀው የኢትዮጵያ መንግሥት ለምሳሌ እንዲህ አይነቱን ድጋፍ ከሚጠብቁት አንዱ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ይህንን ያብራሩት ይሄ ድህረ 2015 የልማት አጀንዳዎችን ለማስፈጸም የሚያገለግል የሚያስፈልግ ሀብትና ገንዘብ ሞብላይዝ የማድረግ ዓላማን ይዞ የሚንቀሳቀስ ነው። ኢትዮጵያም እንደሚታወቀው እንግዲህ በፈጣን እድገት ውስጥ ያለች ሀገር ነች። የተለያዩ የልማት እቅዶች አሏት። ከነኛ መካከል አሁን ጂቲፒ ሁለት እንግዲህ በቅርቡ እንደሚጸድቅ ይጠበቃል። እዛም ላይ በርካታ የልማት ስራዎች ይኖሩናል። ስለዚህ እንደ ሌሎች ታዳጊ ሀገሮች ሁሉ ልማት እቅዶች ድርጅቶቻችንን ተግባራዊ ለማድረግ የሚያስፈልገንን ፋይናንስ በበቂ ሁኔታ ለማግኘት በዚህ ስብሰባ ላይ እኛም ሆንን እኛን መሰል ሀገራት ሁሉ ተሳትፎ እንደሚያደርጉ ይጠብቃል። ኢትዮጵያን ለመሳሰሉ ታዳጊ ሀገሮች የልማት ድጋፍና እርዳታ ከማድረግ አንጻር ወደ ኢኮኖሚ ሀያልነት እየመጡ ያሉ ቻይና፣ ህንድ እና ብራዚልን የመሳሰሉ ሀገሮች ይበልጥ በሚሰሩበት ሁኔታ ላይ ጉባኤው ይወያይ ይሆን? ቃል አቀባዩ ተወልደ ሙሉጌታ ጉዳዩ በሂደት ላይ ነው ብለዋል። ይህ ገና በውይይት ላይ ያለ ነገር ነው በንጥልጥል ላይ የሚገኝ ሁሉም የበኩላቸውን እንዲወጡ ለማድረግና በዚህ ጉባኤ ወቅት ስምምነት የተደረሰበት ሰነድ ለማዘጋጀትም ውይይቶች እንደቀጠሉ ነው። ከዓለም አቀፉ ፋይናንስ ለልማት ጉባኤ በተጨማሪ ከሁለት መቶ በላይ ተጓዳኝ ስብሰባዎችና የፓናል ውይይቶች እንደሚካሄዱም የኢትዮጵያ መንግስት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። በዛሬው ሰኔ 23 ቀን 2007 ዓ.ም የ24 ሰዓት ጊዜ ላይ አንድ ሰከንድ ተጨምረዋል። በጊዜ መቁጠሪያችን ላይ የሚያስተካክለው ጉልህ ለውጥ ይኖር ይሆን? አዲሱ ዘመን ባስገኛቸው ኮምፒውተሮች ላይ መልስ የሚሰጡን ባለሙያ ጋብዘናል። ዶክተር ብሩክ ላቀው ትውልድ ኢትዮጵያዊ የአሜሪካ ሳይንቲስት በናሳ የፈጠራ ምርምር ጣቢያ ከፍተኛ ባለስልጣን ናቸው። ሰለሞን ክፍሌ ነው ያነጋገራቸው። ሰላም ዶክተር ብሩክ ጤና ይስጥልኝ። ምን ማለት ነው በዛሬው መደበኛ የ24 ሰዓት ቀን ላይ አንድ ተጨማሪ ሴኮንድ ይታከላል ሲባል እንግዲህ ምንድን ነው? ፀሐይ ላይ የተመሰረተው የሰዓት አያያዝ ይሄ ግሪንዊች ሚንታይም እንደዚህ አሁን ቢቢሲ ላይ ሲናገረው ግሪንዊች ሚንታይም ይሉት በፀሐይ ላይ የተመሰረተ የቀን አያያዝ ነው እና አንድ ቀን እንግዲህ ሀያ ሰማንያ ስድስት ሺህ አራት መቶ ሴከንድ ነው በዛ ሰዓት አያያዝ ማለት ነው። ነገር ግን አሁን ሞደርን የሆነው የተሻለው ሰዓት አያያዝ ኮኦርዲኔትድ ዩኒቨርሳል ታይም የሚባል ነው ወይም ዩቲሲ ይሉታል። እና እሱ ግን የሚጠቀመው የአቶሚክ ክሎክ ነው። በጣም ፕሪሳይዝ ናቸው። የሚዛነፍም ከሆነ ከብዙ ሺህ ዓመት በኋላ ነው። ማይክሮሴከንድ እንደዚህ የሚዛነፈው ስለዚህ እነሱ የተሻለ የጣ የጊዜ አያያዝ ናቸው እና በዛ ሲለካ የምድራችን ራሷ ላይ መዞር ሀያ አራት ሰዓት የሚባለው ሁሉ ጊዜ ትክክል በሀያ አራት ሰዓት አትዞርም ማለት ሰማንያ ስድስት ሺህ አራት መቶ ሴከንድ ሳይሆን ተጨማሪ ሚሊ ሴከንዶች እንደዚህ ይታከሉበታል። ስለዚህ ራሷ ላይ የምትኖረው ሀያ አራት ሰዓት የሚባለው ከጊዜ ወደ ጊዜ የ ወደ ኋላ እየተጎተተ እየቀረ ትንሽ ሚሊ ሚሊሴከንድ እነዚህ የተጨመሩበት ነው እና ያንን እነዚህ ሁለት የሰዓት አያያዝ ሲስተሞች፣ አንደኛው በፀሐይ ላይ አንደኛው ደግሞ በዚህ በአቶሜ ክሎክ ያልኩት፣ እነሱ መሀል ልዩነት ይፈጠራል ማለት ነው። ያንን ልዩነት ለማጣጣት ነው ይሄ አንድ ሴከንድ የሚጨመረው። በየስንት ጊዜው ነው ይህ ለውጥ መደረግ ያለበት? ምን ያህሉ ስብር ባሪ ሴኮንድ ተጠራቅሞ ነው አንድ ሰኮንድ እየሞላ እንደ ዛሬው ለውጥ እንደዚህ? አሁን ለምሳሌ በአቨሬጅ ከተወሰደ በየአስራ ስምንት ወሩ ነው የሚጨመረው። አንዳንድ አመታት ያልተጨመረበት አለ። ምክንያቱም ደግሞ የመሬት አዟዟር ራሱ ሁልጊዜ ኮንስታንት አይደለም እና ለሁሉም የተጀመረው በሺህ ዘጠኝ መቶ ሰማ ሰባ ሁለት እንደ ፈረንጆች አቆጣጠር ነው ከዛ በሰባ ሶስት በሰባ አራት በሰባ አምስት እንደዚህ ተጨምሯል። በሺ ዘጠ መቶ ሰማንያ አልተጨመረም። ሰማንያ አንድ ሰማንያ ሁለት ሰማንያ ሶስት ተጨምሯል። ሰማንያ አምስት ተጨምሮ እንደገና ደግሞ እንደዚህ እያለ አንዳንድ አመታት አልተጨመረም እና አሁን ለምሳሌ ከሺ ዘጠ መቶ ዘጠና ዘጠኝ እስከ ሁለት መቶ ሁለት ሺ አራት ድረስ አልተጨመረም እና የመሬት ራሷ ላይ የመዞሩ ነገር እንደ በጣም በጥቃቅኑ ደረጃ ከታየ ኮንስተንት አይደለም። እና ይህንን ለማጣጣት ነው ማለት ነው። ቀደም ሲል እንዳሉት በአንድ ቀን ጊዜ ውስጥ ሰማንያ ስድስት ሺህ አራት መቶ ሴኮንዶች አሉ። ዛሬ ሰማንያ ስድስት ሺህ አራት መቶ አንድ ይሆናል ማለት ነው ኤግዛክትሊ። እና አንድ ሰው ለምሳሌ ዛሬ ሀያ አመት ሊሞላ ከሆነ እድሜው በእኩለ ሌሊት ጁን ሰላሳ እኩለ ሌሊት ሲሞላ ሀያ አመት ሊሞላ ከሆነ አንድ ሴኮንድ ይጨምራል ይጨምራል ማለት ነው። አንድ ሴኮንድ የንገር ይሆናል ወጣት ይሆናል ማለት ነው። እና ይሄ በጊዜ መቁጠሪያ ላይ በየትኛው መልኩ የሚያስከትለው ጉልህ ለውጥ ይኖራል? ምንም ለውጥ አያመጣም። ያው ሰዓታችንን የማስተካከል ጉዳይ ነው። ነገር ግን ብዙ በኮምፒውተር ላይ የተመሰረቱ የሰዓት አያያዞች ኮምፒውተሮች እንደዚሁ የራሳቸው ክሎክ አላቸው እና ይሄ ማንዋል ተገብቶ ነው የሚቀየረው። እና እዚህ ላይ አንዳንድ ችግሮች አሉ ግን እስካሁን ድረስ ምንም ያመጣው ይህ ነው የሚባል ችግር የለም። ግን በሁለት ሺህ አስራ ሁለት በተመሳሳይ አንድ ሴኮንድ በተጨመረ ጊዜ በትላልቆቹ ኮምፒውተሮች ማለትም በሬዲት፣ ሊንክድን፣ ጊዝሞዶ እና ፎር ስፔስ ላይ ችግር ተፈጥሮ ነበር። አሁንም ሊከሰት ይችላል ይላሉ። አሁን ሊከሰት ይችላል። ምንድን ነው ኮምፕሊትሊ ኦቶማቲክ እንዲሆን በሶፍትዌር ይሄ ነገር ለምሳሌ የጂፒኤስ ሲስተም ስላለ እነዚህ ሁሉ ኮርዲኔቶች ስላሉ ኦቶማቲክሊ የመሬቷን አዟዟር ወደኋላ መጎተት አይቶ ራሱ ኮረክት እንዲያደርግ ለማድረግ ይቻላል። ነገር ግን ምንድን ነው አንዳንድ ጊዜ መሬቷ ደግሞ ፈጠን ብላ ትችላለች፣ ያ ፕሮቪዥን አለ። እስካሁን ድረስ ያ ሴከንድ መጨመር ከተጀመረ ጀምሮ ወደኋላ ተጎትተን አናውቅም፣ ማለት ሴከንድ ተቀንሶ አያውቅም። ነገር ግን ያም ሊሆን ይችላል። ስለዚህ ኦቶማቲክ ለማድረግ ይሄ ችግር አለ እና እንግዲህ ድርጅቶች በጣም በማይክሮ ሴከንድ ደረጃ ወይም በጣም ክፍልፋይ ሳይስ መሆን ያለበት ከሆነ እነሱ ራሳቸው ዝግጅትን ማድረግና ለዚህ ፕሮቪዥን ማድረግ ይኖርባቸዋል ማለት ነው። ዶክተር ብሩክ ላቀው በናሳ ከፍተኛ ባለስልጣን እና የጠፈር ሳይንቲስት፣ ለጊዜው በጣም አመሰግናለሁ። ታንክ ዩ ቨሪ ማች ስለጋበዛችሁኝ። እንኳንም ለሁሉ ሰው አንድ ሴከንድ ተጨምረላችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አድማጮች፣ አሁን የስቱዲዮ ሰዓታችን 3 ሰዓት ከ27 ደቂቃ መሆኑን ያመለክታል። ወደ ቀጣይ ዝግጅቶች ከማለፋችን በፊት አጫጭር የዜናዎችን ካዳነች ፍሳየ እንስማ በሶማሊያ የተሰማሩት የኢትዮጵያ ኃይሎች በአል ሸባብ ታጣቂዎች ቁጥጥር ስር ውሎ የነበረውን የአፍሪካ ሕብረት የጦር ሰፈር መልሰው ተቆጣጠሩ። ካምፑ ባለፈው ሳምንት በሶማሊያው ጽንፈኛ ቡድን አል ሸባብ ተዋጊዎች ባጠቁት ወቅት በዚያች ሀገር የተሰማራው የአፍሪካ ሕብረት የሰላም አስከባሪ ኃይል አካል የሆኑ የብሩንዲ ወታደሮች መገደላቸው ተዘግቧል። ባለፈው ሳምንት በፍርድ ቤት ትዕዛዝ እስር ቤት ተፈተው የነበሩት አምስት የሰማያዊ ፓርቲ አባላት ፖሊስ ምስክሮችን አስፈራርተዋል በሚል ከሷቸዋል። ፍርድ ቤቱ እያንዳንዳቸው በአምስት ሺህ ብር ዋስ ጉዳያቸውን በውጭ ሆነው እንዲከታተሉ ወስኗል። አቃቢ ህግ ግን ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ብለዋል። የብሩንዲ ገዢ ፓርቲ በትላንቱ የምክር ቤት ምርጫ ድምፅ ለመስጠት በወጣው ሰው ብዛት እንደ ተደሰተ ገልጿል። ተቃዋሚዎች በምርጫው እንዳልተሳተፉና በዓለም አቀፍ ደረጃ ተቃውሞ መቅረቡ ይታወሳል። የገዢው ፓርቲ ሊቀመንበር ፓስካል ያምቤንዳ የብሩንዲ መራጮች በምርጫው እንዳይሳተፉ ከተቃዋሚዎች የቀረበውን ጥሪ ያልተቀበሉት ከመፈንቅለ መንግስት ይልቅ ዲሞክራሲን ስለመረጡ ነው ብለዋል። ዝግጅታችን ይቀጥላል። ወደ ሁለተኛው ቀዳሚ ቅንብር እንሸጋገራለን። ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ በባለፈው ሳምንት የአንጎል አኒሪዝም በመባል በሚታወቀው የህመም ሁኔታ ዙሪያ ከባለሙያ ጋር የተጀመረ ቃለ ምልልስ ሁለተኛ ክፍል ነው። የደም ቅዳ በመባል የሚታወቁት የደም ስሮች በአንጎል ውስጥ የጥንካሬ አቅማቸውን በማጣት የመለጠትና አንዳንዴም እስከ መፈንዳት የሚደርስ ሁኔታ የሚፈጠርበት ነው። የህመም ሁኔታው እጅግ በጣም ከፍተኛ የራስ ምታትና ከፍተኛ የደም ግፊትን ጨምሮ የተለያዩ ችግሮችን ያስከትሏል። ሙያዊ ትንታኔውን የሚሰጡን ዶክተር ዮናስ ዘገየ የአንጎል ቀዶ ሕክምና ልዩ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በቀደመ አጠር ያለ ዝግጅቱ ለዶክተር ጆናስ የወረወረውን ጥያቄ መለስ ብሎ በማስታወስ ይጀምራል። በአብዛኛው ምልክቶች ሳይታዩ ወይም ሳይታወቁ ለሁኔታው ተጋልጦ የመገኘት እድል እንዳለ ይነገራል። ነገር ግን በታየ ምልክቶች አሉ በተባለ ጊዜ እርምጃ ለመውሰድ የሚረዱ በምልክትነት የሚታወቁ ሲኖር ይሆን? በመጀመሪያ ካለው ህዝብ ብዛት የእኛን አገር አላውቅም፣ ግን በውጪ በጣም ትንሽ ነው እንዲህ አይነት በሽታ የሚይዘው ህዝብ ወይም ሰው እና ምንም አይነት መንገድ የለውም ይሄንን ማወቂያ ቀደም ብሎ የሚነገረው አንዳንዳሉ ግን ከሌላ ጋር ይማታሉ። ለምሳሌ ራስ ምታት እንላለን። ራስ ምታት በሆነ ባልሆነ ስለመጣ የዚህ አይነቱ ራስ ምታት የተለየ ነው። ያ ከመጣ ማወቅ ይቻላል። በጣም ሀይለኛ ከዚህ በፊት ደርሶባቸው ማያቅ አይነት ራስ ምታት ነው የሚመጣው። አለዛ ግን ይሄ በየጊዜው ሰው የሚያገኘው ራስ ምታት እሱ ሊሆን ይችላል ማለት ያስቸግራል። ግን ራስ ምታት አንድ ነው። ሁለተኛ አንዳንዴ ትንሽም ብትሆን ቤተሰብም የዘርም አይነት ሊወረስ ይችላል። ከዘር ይችላል። ትንሽ ነው ያለው እድል ያንን ለማግኘት፣ ግን እሱም አንድ ምክንያት ነው። ያ ከሆነ በቤተሰቡ ሁኔታ እየተጣራ ራስን ሄዶ መታየትና ማወቁ ይቀላል። ምክንያቱም ቀላል ነው። አሁን በዚህ በካትስካኑ በኤም አር አይም አርተሪው እና ቬኑ በደንብ ሊታይ ይችላል። ከዛ ደግሞ አንስተን የራስ ምታት ብቻ ሳይሆን የደም ብዛትም ያለበት ሰው እነዚህ እነዚህም ምክንያቶች ናቸው። ሰው ራሱን ሄዶ እንዲህ አይነቱን ነገር አለኝ የለኝም ብሎ ለማጣራት ነው። የደም ብዛት ደግሞ ደም ብዛትን በመቆጣጠር ይሄም ነገር እንዳይደማ ሊደረግም ይችላል። ስለዚህ አንዱም ደም ብዛት ያለው ሰው ደም ብዛቱን ሙሉ በሙሉ መቆጣጠሩ እንዲህ አይነት ነገር ካለ ከዛም ሊያድን ይችላል። ነው እንግዲህ አንዱም። ሌላው አንዳንድ የተለዩ አይነቶች ህመሞች አሉ። ለምሳሌ በአማርኛ ላቅም ፈንገስ የሚባለው ኢንፌክሽን እንደዛ አይነት ችግር ሊያመጣቸው ይችላል። ኢንፌክሽን በአጠቃላይ ነው ግን ይሄ ትንሽ ነው። መጀመሪያ ካሉት አንድ መቶ ሰው ብንወስድ ሆስፒታል የሚደርሰው ሀምሳ በመቶው ነው። ሌላው መንገድ ላይ ወይም ቤቱ እንዳለ ይጠፋል። ምክንያቱም የደሙ ብዛትና የሚያደርገው ጉዳት ከፍ ያለ ስለሚሆን ለሆስፒታል የማይደርሱ ህመሙን የማወቅ እድላቸው አነስተኛ ነው። ሌሎች ምልክቶች ሳይታወቁ ሊቆይ ይችላል። አዎ ከሀምሳው በመቶ ደግሞ ግማሹ ሀያ አምስት ማለት ነው። ሆስፒታል ከገቡ በኋላ አይተርፉም። በዚሁ በደሙ ምክንያት ከሀያ አምስት በመቶ ከሆስፒታል ሲወጡ ከተረፉት ግማሾቹ ናቸው እንደ በፊቱ ጤናኛ ሆነው የሚወጡት እንጂ፣ ግማሾቹ አስራ ሁለት አስራ ሶስቱ የተወሰነ አይነት የኑሮሎጂካል ችግር ይኖርባቸዋል። የነርቭ ስርዓት ጉድለቶች ይከሰታሉ። ልክ በአነጋገር በአረማመድ ይሄ ሁሉ ችግር ሊያመጣባቸው ይችላል እና በጣም በጣም ያለው እድል ከዚህ አይነት ለመዳን ከመሆኑ በፊት ከተደረገ ነው እንጂ ከሆነ በኋላ እንዳልኩ እንግዲህ ሀያ አምስት ነው የሚተርፈው፣ ከሀያ አምስቱ ደግሞ ግማሹ ችግር ይዞት ነው የሚወጣው። የዚህ አይነት ህመም ስለሆነ ማድረግ የሚቻለው አንድ የደም ብዛት ያለበት ሰው ደም ብዛቱ እንዲቆጣጠር የቤተሰብ ታሪክ ካለ እንዲህ አይነት በሽታ ቤተሰቡ ያንን ሄዶ እንዲመረመር ሌላ የእድሜም ነገር አለ። ይህ ነገር ብዙውን ጊዜ የህፃን ወይም የወጣት ሳይሆን በእድሜ ገፋ ያለ አርባ ሀምሳ በኋላ የሚመጣ የበሽታ አይነት ነው። አዎ በዛ ያለው በዛ አይነት የእድሜ ክልል ክልል ነው ያለው። አዎ እና ውጤቱ በጣም ጥሩ ስላልሆነ መጥፎ በሽታነቱ ብቻ ሳይሆን ሌላው ደግሞ አንድን ሰው ለማትረፍ መደረድ ያለባቸው መጀመሪያ ህመሙን ማወቅ ህመሙን ካወቁ በኋላ ምን አይነት ህክምና እንደሚያስፈልግና ህክምናው ማረግ ያለው እድል ደግሞ በጣም ትንሽ ስለሆነ በአጠቃላይ መጥፎ የበሽታ አይነት ነው። ዶክተር ዮናስ ገና ሲጀመር ምልክቶቹ በግልጽ የመታወቃቸው እድል ወይም ህመም መኖሩ የማወቅ እድል አነስተኛ ከመሆኑ አንጻር በአብዛኛው ሳይታወቅ መቆየቱ ከደረሰም በኋላ ቀደም ብለው በዝርዝር እንዳስረዱት የመትረፉ እድል አነስተኛ መሆኑን ከግምት አስገብቶ ምን አይነት ሙከራዎች ሊደረጉ ይችላሉ? አሁን በጀመሩት በቤተሰብ ውስጥ ለዚህ ህመም የተጋለጠ ሰው ከነበረ ከዚህ ቀደም ከወላጆች ቶሎ ብሎ እንዲህ አይነት ሁኔታዎችን ለማጣራት መሞከር አንዱ እንደሆነ ገልጸዋል። ምን ማድረግ አለባቸው ሰዎች እንዲሁ በከንቱም እንዳይሰጉ በጣም አነስተኛ ቁጥር ያለው ህዝብ የሚጠቃበት ሁኔታ መሆኑን ገልጸዋል። ትምራስ ምታት በተለያዩ ሁኔታዎችን እንደሚነሳ አስረድተውናል። ከአደጋው ክፋት አንጻር ግን አንድ ሰው ምን ማወቅ አለበት? በምርመራ የሚታወቅባቸው ዘዴዎችስ ምን ይመስላሉ? አንድ ሰው ለዚህ ህመም ሁኔታ ተጋልጬ ልሆን ይችላለሁ በሚል ጥርጣሬ ወደ ሕክምና ተቋም ሲሄድ በምን አይነት የምርመራ ዘዴዎች ሊታወቅ ይችላል? ይህንን ማዳመጥ የሚችለው እና እንዲህ አይነት እድል ያለው ሕዝብ እንዳልኩት ይህንን ማስመርመር በአሁኑ ጊዜ ኢትዮጵያ ውስጥ ላሉ ከተማዎች ውስጥ አትሊስት ይሄ ካትስካን የሚባለው ያለበት አካባቢ መመርመርና ማወቅ ይቻላል። እና ከዛ በኋላ የት ቦታ እንደሆነ ትልቅ ይሁን ትንሽ ይሁን የሚደረግ ምርመራ አለ። እሱም በካትስታኑ በማራዮ ነው። ዋናውን ኢትዮጵያ ውስጥ ማረድ የሚቻል አይመስለኝም። እስካሁን ከታወቀ ደግሞ ዋናው የደም ብዛት ነው ለውጥ የሚያመጣው እና ደም ብዛትን መቆጣጠሩ ይጠቅማል። ምክንያቱም ሁሉም እዚህ ያበጡ ነገሮች ወይም ፊኛ የምንላቸው ነገሮች በሞላ አይደሙም። ሁሉም አይደሙም። የደሞ አይነቶች ያሉ ትንሽ ይሁኑ ትልቅ ይሁኑ ማካከለኛ ይሁኑ እነዚህ ሁሉ መድማት አለመድማታቸውን ማወቅ ሁሉ ይቻላል፣ መከታተል ይቻላል፣ መቆጣጠር ይቻላል። እዛው ይቅር ይደግ ያ ያህንን ሁሉ ማድረግ ይቻላል። ስለዚህ በሌላው አለም ያለው እንኳን የሕክምና ሁኔታ ባይኖርም ባለው ከታወቀ መቆጣጠር ይቻላል። ማወቁ ነው እንግዲህ ትልቁ ችግሩ። እነዚህ በአጋጣሚ ኃይለኛ ራስ ምታት የያዛቸው ሰዎች ከዚህ በፊት አይተውት አያውቁም። እንዲህ አይነት ራስ ያ ሲሰማ ያ ምክንያት ነው ለመሄድ እና ይህን ቼክ ለማድረግ። አለዛ ግን ሪሊ በአንድ በኩል ሲታይ እንደ ሎተሪ እጣ ነው የሚደርሰው፣ እና ከደረሰ ደግሞ በኋላ የተለያዩ መንገዶች ያሉ ሰው የሚታከምበት ከበድ ያለ ነው። ምክንያቱም አርተሪውን ገብቶ ማንነቱን አውቆ የቱዳ እንዳለ አይቶ ወይ በዋናው ደም ቅዳ ውስጥ ውስጡን ሄዶ እሱ ጋር ሲደርስ የተለየ የሚያጣብቅ ነገር አድርጎ ሊት እንዳያረግ ወደፊቱ እንዳይፈስ ወደፊት የሚደረግ ነገር አለ። ሌላው ራሱን አንጎልን ቀዶ ይሄ ያለበት ቦታ ሄዶ አንገቱ ላይ ያንን ማሰር ይቻላል። አሁን ያሉት ምርጫዎች እነዚህ ናቸው። ይሄን ነገር ሁለተኛን እንዳይሆን ለማድረግ እና ማወቅ ሁኔታውንና የሕክምናው ሙያተኛ ይሄንን ነገር አውቆ ሰው እንዲህ አይነት ነገር ተደረሰበት፣ ቢያንስ ቢያንስ መደረድ ያለበትን ነገር ወይም መሰራት ያለበትን ነገር ማስረዳት አንድ መንገድ ነው። እንግዲህ የትኛው እድል እንደሚኖር ትንሽ ያስቸግራል፣ እንደ ሁኔታውና እንደ ቦታው እንደ ሕክምናው አማራጮች። አዎ። ዶክተር ዮናስ የሕክምናውን አማራጮች ምንነት ነው አሁን ቀደም ብለው ያስረዱን፣ ዳግም እንዳይከሰት ለማድረግ የሚፈለገው ጥረት ድረስ ገልጸውልናል። ለዚህ የተጋለጡ ሰዎችም ፈጥኖ ሊያደርጓቸው የሚችሉትን የምርመራ ዘዴዎቹና አማራጮቹን በየደረጃው ያሉትንም ዝርዝረዋል። ለዚህ የህመም ሁኔታ ሊያጋልጡ ከሚችሉ ምክንያቶች እንደ አንዱ ተደርጎ የሚገለጽ ለየት ያለ የኩላሊት በሽታ አይነት የሚነገር አለ። ስለሱ ያስረዱ ነው የመጨረሻ ብናደርገው። አዎ፣ በአጠቃላይ የዚህ ፊኛ ወይም የጢ መሰል ነገር አንጎል ውስጥ የሚወጣው አንጎል ውስጥ ብቻ ሳይሆን ሌላ ቦታም ይወጣል። አንጎል መጥፎ ሁኔታ ነው እንጂ ሌላ ሌላ ቦታም ይወጣል። ሌላኛውን የሰውነት አካል የሚመግቡ የደም ስሮችም በተመሳሳይ ሁኔታ የጥንካሬ ጠባያቸውን ሊያጡ እና ደም ሊያቆሩ ይችላሉ። ልክ ነው። ፖሊሲስቲድ ያላቸው ሰዎች አንዳንዱ ቤተሰብም የተላለፈ የሚተላለፍም አይነት በሽታ አለ። እንደነዚ አይነቶቹ ደግሞ ሰዎች ያላቸው የደም ጥዳ ጥንካሬ ምን ያህል እንደ ጠነከረ እንዳልጠነከረ፣ የቱዳ እንደ ጠነከረ የቱዳ እንዳልጠነከረ ማወቅ ይቻላል ተሟላ ምርመራ ከተደረገ እና እንደነዚ አይነት በሽተኞች በአጠቃላይ ሙሉ ምርመራ አድርገው አንጎል ውስጥ ያለውንም ደመቀድ ማወቁ ይረዳል። ዶክተር ዮናስ ዘገየ የአንጎል ቀዶ ህክምና ልዩ ባለሙያ፣ አኒሪዝም በመባል የሚታወቀው እና በተለይ በአንጎል ውስጥ ሲከሰት የሚፈጠረውን ሁኔታ እስከ ህክምናው አማራጮች ድረስ ነው ያስረዱን። መሰል የባለሙያ ማብራሪያ በሚጠይቁ ጥያቄዎች መልስን እንደምናገኘው ተስፋ አድርጋለሁ። በዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ። እሺ እግዜር አሉላንና ዶክተር ዮናስን እናመሰግናለን። አሁን ወደ ንግድና ምጣኔ ሀብት እናመራለን። የኢትዮጵያ መንግስት ላለፉት አምስት ዓመታት በስራ ላይ ያዋላቸው የምጣኔ ሀብት ፖሊሲዎች ግባቸውን መተዋል፣ በአፈጻጸም ረገድም አበራታች ለውጦች ታይተዋል ይላል የዜጎች የነፍስ ወከፍ ገቢ መጨመሩንና የደህንነት ምጣኔም በመቶኛ ቀንሷል ሲሉ የገንዘብ ሚኒስትሩ ለሕዝብ ተወካዮች ይፋ አድርገዋል። በሌላ በኩል የኢትዮጵያ ምጣኔ ሀብት እድገት የዜጎችን ኑሮ በማሻሻል ረገድ ብዙ ክፍተቶች እንዳሉበት ባለሙያዎች ያስረዳሉ። የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር ከሁለት ባለሙያዎች ጋር ያደረገው ውይይት ቀጥሎ ይቀርባል። እንግዶቹ ዶክተር ደምስ ጫንያለው ከአዲስ አበባ በቅርቡ የኢትዮጵያ ሀገራዊ ልማት ፖሊሲና እድገት ግብርና፣ አርብቶ አደርና የገጠር ልማት የሚል መጽሐፍ በቅርቡ ያሳተሙ ባለሙያና ፕሮፌሰር ጌታቸው በጋሻው በቺካጎ የሃርፐርስ ኮሌጅ የምጣኔ ሀብት መምህር ናቸው። እነሆ ቀጥሎ ይቀርባል። እንግዲህ ባለፈው ሳምንት ባደረግነው ውይይት በኢትዮጵያ በተለይ የድህነት ቅነሳ እንደዚሁም ደግሞ የዜጎች የነፍስ ወከፍ ገቢን አስመልክቶ ስንወያይ ቆይተናል። እንግዲህ ቀዳሚው ጥያቄ የሚሆነው ከድህነት ለመውጣት የሚፍጨረጨሩ የአፍሪካ ሀገሮች እንደ ኢትዮጵያ ያሉ የምጣኔ ሀብቶች የገቢ ልዩነት በስፋት እንደሚታይባቸው ነው የሚገለጸው። ያው እንግዲህ እድገት ሁሉን አቀፍ ሁሉን አሳታፊ አድርጎ ሕዝቡን ከድህነት ለማውጣት እንዴት እንደሚያስችል እስኪ እንነጋገር። በቅድሚያ ዶክተር ደምስ ጫን ያለው ከአዲስ አበባ እነኝህን ሁለት አምዶች እንዴት ይመለከታሉ? እድገት በአንድ ጎን አለ፣ ከዛ ደግሞ የእድገቱ ተጠቃሚነት አለ። የምጣኔ ሀብት ተሳትፎ እና ተጠቃሚነት፣ ኢኮኖሚስቶች ስንናገር እድገትና ልማትን እንለያያለን። ፕሮፌሰር ጌታቸውም እንዳለው እድገት ቅድም ባለው መመዘኛ የሚመዘን ሲሆን ልማት ግን ከእድገት በተጨማሪ በጤናው፣ በድህነቱ፣ በሀብት ድልድሉ እና ሌሎችም ይሄንን ጠቋሚ የሚሆኑ ነገሮችን የያዘ መለኪያ ነው ያለው በሰፊው። ስለዚህ በዚህ አንጻር አሁንም ቢሆን ብዙ የአፍሪካ አገሮች መስራት ያለባቸው ነገር እንዳለና ኢትዮጵያን መስራት እንዳለባት የታወቀ ነገር ነው። በተለይ ኢትዮጵያ ግን በዚህ አንጻር ከሌሎች የአፍሪካ ሀገሮችም ለየት ባለ ሁኔታ ፈጠን ያለ እርምጃ እያሳየች ነው። ይህም በመሆኑ ነው ወደድንም ጠላንም ቁጥሩ አንድ ይሄ መንግስት ብቻ ያወጣው ስለሆነ ይሄ መንግስት ያወጣውን አይደለም የተቀበልነው፣ በሙያተኞች የተሰራው ነው። ድህነት እዚህች አገር የዛሬ አስር አመት ከነበረበት ወይም ለምሳሌ በኤምዲጂው ጊዜ ከነበረበት ከአርባ አራት ፐርሰንቱ ሀያ ስድስት ደርሷል ሀያ ስድስት ፐርሰንት ደርሷል። እርግጥ አሁን በቅርቡ የዩኤንዲፒ ያወጣው ሪፖርት በምናይበት ጊዜ ሀያ ስድስት ፐርሰንት ኮ ማለት በህዝብ ቁጥር አንጻር ሲታይ ስቲል ሀያ ሰባት ሚሊየን ማለት ነው። ትክክል ነው፣ ግን ሀያ ሰባት ሚሊየን ከዘጠናና ሀያ ሰባት ሚሊየን ከስልሳ ሚሊየን ሲታይ ደግሞ የሰራ ነገር ነው። ስለዚህ ፕሮ ስለዚህ አስተያየታችን በዚህ አንጻር ቤት ደስ ይለኛል። በአጭሩ ግን ለጠየቅከው ጥያቄ ሄኖክ፣ እድገቱ አለ፣ ግን ስርጭትና ድልድሉ ላይ እየተሰራበትም ቢሆን ብዙ ይቀራል ባይለኝ። እኔ ምዚህ ሀገር ውስጥ እንግዲህ ፕሮፌሰር ጌታቸው እርስዎ ምን ይላሉ? እድገቱ አለ እያሉ ነው ዶክተር ደምስ ጫን ያለው ግን የሀብት ድልድልና ስርጭት ላይ ብዙ መስራት ይጠበቅብናል ይላሉ። እርስዎ ባለፈው ሳምንትም ስናደምጥ ሲናገሩ የዜጎች የነፍስ ወከፍ ገቢም አላደገም ድህነትም አልቀነሰም እያሉ ነው። ኢትዮጵያ ውስጥ ያለውን ልማት እንዴት ነው የሚያዩት? ልማት አለ ልማትና እድገትን እንለያለን። እድገት የሚሉኝ ከሆነ እድገቱን ላሳይ እችላለሁ። እኔ ግሮት በሚለው ነው እድገትን መወስዶ። በመጀመሪያ ደረጃ ዶክተር ደምስ ይሄን አሀዝ ጌታቸው ኬታ መጣው ብሎ ላሉት ብዕርና ወረቀት ከያዙ እሰጥዎታለሁ። በዓለም ተቀባይነት ያለው ኢንዲፔንደንት፣ ነጻ የሆነ ለምሳሌ እንደ ወርልድ ባንክ ከመንግስት ጋር የማይሰራ ድርጅት ሙንዲ ኢንዴክስ ሙንዲ ኢንዴክስ ደብሊው ደብሊው ደብሊው ኢንዴክስ ሙንዲ ዳት ካም ገብተው ከተመለከቱ ከአስራ ዘጠኝ መቶ ስልሳ አምስት አመተ ምህረት በፈረንጆች ማለት ነው። በእኛ ምናልባት ሀምሳ ስምንት አመተ ምረት ማለት ነው። እስከ ሁለት ሺ አስራ አንድ አሁንም በፈረንጆች በኢትዮጵያ እስከ ሁለት ሺ አራት ማለት ነው። ያለውን ኮንሱመር ፕራይስ ኢንዴክስ በዝርዝር ያስቀ ተቀምጥለታል። በዛ ላይ ነው የተመሰረትኩት እና አሁን ደግሞ ትንተናውን ሲያቀርብ ቤዝ ር ወይ መሰረታዊ ይር ወይም ዋጋዎች የሚነጻጸሩበትን ብሎ የሚያስቀምጠው ሁለት ሺ አምስትን ነው። አሁን እንግዲህ የጂዲፒ ዲፍሌተር ወይም ደግሞ ዋጋ ማስተካከያ አመት በዓለም ደረጃ ሁለት ሺ አምስትን ነው የምንጠቀመው መሰለኝ በዛን ጊዜ ያለውን እንደ መቶ ፐርሴንት ይወስድና ወይም መቶ ያደርገውና ከዛ በኋላ ያሉትን የዋጋ ጭማሪዎች ሲጨምር አሁን ለምሳሌ ለሁለት ሺ አስራ አንድ ሁለት መቶ ዘጠና ሰባት ይላል። ከዛ ከቤዚሩ በአንድ መቶ ዘጠና ሰባት ኦልሞስት በሌላ ሁለት መቶ ይበልጠዋል ማለት ነው። ሁለት ጊዜ አጥፏል። ሁለት መቶ ፐርሴንት አድጓል ማለት ነው ዋጋ እና ይሄንን ያሳያል። ሙንዲን አልቀበልም ካሉ እሱ ሌላ ነገር ነው። እኔም እንደዛው የወርልድ ባንክ ወርልድ ባንክ በኢትዮጵያ ውስጥ ጥቅም እና የአይ ኤም ኤፍ ኢትዮጵያ ውስጥ ተጠቃሚዎች ስለሆኑ፣ ከዚ መንግስት ጋር የተያያዙ ስለሆኑ የእነሱንም ዴታኛ አንቀበልም እንግዲህ የሁለት የሁለት ወግ ከምናደርገው ውይይቱን እዚህ ላይ ፕሮፌሰር እስቲ እንነጋገር። የኢኮኖሚ እድገትን በኢትዮጵያ የማህበረሰብ ልማትን በኢትዮጵያ ለመመልከት ነው በዚህ ውይይት ያሰብ ነው። የምጣኔ ሀብት እድገት መኖሩም ፕሮፌሰር ጌታቸው በጋሻው አይስማሙም። በሀገሪቱ የምጣኔ ሀብት ፎቆች ተሰርተዋል። እሱ ማን እንደገባበት አላውቅም። እነኚህ በገንዘብ ሲተረኮሙ አዎ ተጨምሯል ይባላል፣ ግን ጥቅማቸው ወደ ህዝብ ሲመነዘር ምን ሆነ ነው? እሱን ነው ላነሳ ምን የምፈልገው። እንዴት ነው ኢትዮጵያ ውስጥ የተመዘገበው እንግዲህ የኢትዮጵያ መንግስት እንደሚለው ሁለት ዲጂት ያለው የምጣኔ ሀብት እድገት ይሁን ወይም ደግሞ አይምኤፍ እና የዓለም ባንክ እንደሚሉት ከሰባት እስከ ስምንት ከመቶም ይሁን ወይም ከዛ ያነሰም የሚል ካለ ያም ይሁን ብቻ ግን እየተመዘገበ ያለው የኢኮኖሚ እድገት የማህበረሰብ ት እንዲያመጣ እንዴት ተደርጎ በምጣኔ ሀብት ፖሊሲ ሊቃኝ ይችላል? ይህን እንመልከት እስቲ። ይሄ ጥሩ ጥያቄ ነው። ይቀጥሉ ፕሮፌሰር ጌታቸው። እሺ፣ መልካም ህዝብን በእኩል በአንድ አይን ሁሉንም በእኩል የሚመለከት መንግስት በህዝብ ተሳትፎ በህዝብ ተሳትፎ ላይ የተመሰረተ መንግስት ለሁሉም ህዝብ በየትኛውም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ላለው የኢትዮጵያ ህዝብ ዘር፣ ጾታ፣ እድሜ፣ ሃይማኖት ሳይለይ እኩል የኢኮኖሚ የማህበራዊና የፖለቲካ መብቶችን የሚሰጥ መንግስት የህዝብን ተሳትፎ የሚያሳድግ ሲሆን፣ ይህ ደግሞ ለአገር ኢኮኖሚ እድገት በጣም በር ይከፍታል። ህዝብ በሚችለው ሁኔታ ሌበር ማለት ነው። የህዝብ የሥራ ጉልበት በአገሪቱ ክፍለ ሀገሮች ውስጥ ክፍላት ውስጥ እየተዘዋወረ ጥቅም ሊሰጥ በሚችልባቸው ቦታዎች ሄዶ ይሰራል እና ይሄንን ከተሰጠ ህዝብ ገቢውን እያስጨመረ ይሄዳል። ዋናው ግን እኛ አግሬሪያን ሶሳይቲ ወይም የእርሻ ህብረተሰብ ነን እና ዋናው የኢትዮጵያ እድገት በመሬት ላይ የተመሰረተ ነው። መሬት የፖለቲካ መሳሪያ የመንግስት የመቆጣጠሪያ ዘዴ ከመሆኑ ቀርቶ የህዝብ ቢሆን፣ የመሬት ባለቤትነት ቢረጋገጥ፣ በእርሻ እድገት በኩል የሚመጣው የመጀመሪያው እርምጃ የእድገት እርምጃ ይሆናል። እነኚህ በሰርቪስ ኢንዱስትሪ ላይ የተመሰረቱ በማታ ናይት ክለቦች የሚያብለጨልጩ መንገዶች፣ የሚወጡ ለውጭ ተጠቃሚዎች የሚሆኑት ነገሮች ሳይሆኑ ለህዝቡ መሰረታዊ ፍላጎቶች የሚያስፈልጉ ምርቶች እየተመሰረቱ ህዝቡን በዛ ላይ በሙሉ ነጻነት ተሳትፎ የኢኮኖሚ እድገት ሊመጣ ይችላል። ይሄ መንግስት ግን ይሄን የሚያደርግ አይደለም። ሄኖክና እንግዶቹን እናመሰግናለን የተከበራቸው አድማጮች ስንጠብቀው የቆየነው። ለዕለቱ አብይ ርዕስ የተዘጋጀው ሪፖርት አሁን ደርሶናል ወደዚያ እናልፋለን የኢትዮጵያ መንግሥትና ባለሥልጣናቱ ባለፈው የአውሮፓ 2014 ዓ ም ውስጥ በርካታ የሰብአዊ መብቶች ጥሰቶችን መፈጸማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል በብዙዎቹ አጋጣሚዎች ጥሰቶቹ የሚፈጸሙት በህገ መንግስቱ ላይ የሰፈሩት ድንጋጌዎች እየተጣሱ መሆኑን የውጭ ጉዳይ መስሪያ ቤቱ ሪፖርት አመልክቷል። በዛሬው የዘገባው ሁለተኛ ክፍል ውስጥ የግል የቤተሰብ የቤትና የመልእክት ልውውጦች መደፈር፣ ሐሳብን የመግለጽና የፕሬስ ነጻነትን፣ እንዲሁም ትችትን ለማፈን መንግሥት የስም ማጥፋት ድንጋጌዎችን እንደ መሳሪያ ስለመጠቀሙ፣ የኢንተርኔት ነጻነትና ባህላዊ መድረኮች፣ በሰላም የመሰብሰብና የመደራጀት ነጻነት በመንግስት ውስጥ ያለ ሙስናና የግልጽነት መጓደል የፖለቲካ ፓርቲዎችና የፖለቲካ ተሳትፎን የሚመለከተው የሪፖርቱ አካል ይቀርባል። ሰለሞን አባትና ትዝታ በላቸው እንደሚከተለው ያቀርቡታል። ትናንት ምሽት ያቀረብነው የኢትዮጵያ የሰብአዊ መብቶች አያያዝን የሚመለከተው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሪፖርት በዘፈቀደ በሚካሄዱ እስራቶችና የእስረኞች አያያዝን፣ የፍትሐዊ የፍርድ ሂደት መነፈግን፣ የግል የቤተሰብ የቤትና የመልእክት ልውውጦች መደፈርን የሚዳስሰውን ክፍል ዘግበናል። በዚህ የግል ሕይወት መደፈርን በሚመለከተው ክፍል የተቃውሞ ፖለቲካ መሪዎች የስልክ ንግግሮቻቸው እየተጠለፉ እንደሚደመጡና ሌሎችም በኤሌክትሮኒክ አማካይነት የሚከናወ ወኑ ስለላዎች እንደሚካሄዱባቸው እንደሚጠረጥሩ የመንግስቱ ወኪሎች በፓርላማው በሽብር ቡድንነት የተፈረጁ ተቃዋሚዎችን እየመሰሉ የገንዘብ እርዳታ ሊሰጧቸው እንደሚፈልጉ በመግለጽ ሊያማልሏቸው እንደሚጥሩ እንደሚናገሩ ያመለክታል። መንግስቱ በግለሰቦች ላይ እየሰለሉ መረጃ የሚያቀብሉ ቀጥሮ ስፋት ያለው ክትትል እንደሚያካሄዱና የገዢው ፓርቲ ሰዎችና ታጣቂዎች በየቤታቸው ድንገት እየገቡ የማሸማቀቅና የማዋከብ ተግባር እንደሚፈጽሙ የተቃዋሚ ፓርቲዎች አባላት እንደሚናገሩ ሪፖርቱ አመልክቷል። የጸጥታ ኃይሎች ለጥያቄ የሚፈለጉ ሰዎችን ቤተሰቦች እንደሚያስሩም ጠቁሟል። ፌዴራሉና የክልል መንግስታት የመንደር ምስረታውን ዕቅድ አፋር፣ ቤኒሻንጉል ጉምዝ፣ ጋምቤላ፣ ደቡብና ሶማሌ ክልሎች ውስጥ ተፈጻሚ እያደረጉ መሆናቸውን ሪፖርቱ ገልጾ እነዚህ የመንደር ምስረታ ስራዎች የሚከናወኑት በተበታተኑ ወይም ተራርቀው ባሉ የገጠር ነዋሪዎች ለድርቅ ተጋላጭ ከሆኑ ለእርሻ ተስማሚ ያልሆኑ ወይም ብዙ ለምነት ከሌላቸው አካባቢዎች መሆኑን አስረድቷል። የመርሃ ግብሩ ዓላማ የጤና ጥበቃ፣ ትምህርትና ንጹህ ውሃ የመሳሰሉ የመንግስት አቅርቦቶችን ለማዳረስ ነው መባሉን እና የግብርናውን ሁኔታ እየለወጡ ካሉ የአየር ንብረትና የተፈጥሮ አካባቢ ለውጦች አደጋዎች ገበሬውን ለመጠበቅ ታስቦ መነደፉ መገለጹን ሪፖርቱ አስታውሷል። ይሁን እንጂ አንዳንድ ተቺዎች መንግስት ሰውን እያነሳ ያለው መሬ ቱን ለሰፋፊ የንግድ እርሻዎች ለመስጠት እንደሆነ ቢጠቁሙም መንግስት ግን ሰፋሪዎቹ እየተነሱ ያሉት በገዛ ፈቃዳቸው መሆኑን እንደሚናገር ሪፖርቱ ይጠቁማል። ዓለም አቀፍ ለጋሾች ካለፉት ሶስት ዓመታት አንስቶ በ18 የመንደር ምስረታ ጣቢያዎች ላይ ተገኝተው በዚህ መርሃ ግብር የሰብአዊ መብቶች ጥሰቶች መፈጸማቸውን የሚያረጋግጡ ማስረጃዎችን አለማግኘታቸውን ሪፖርቱ ጠቁሞ፣ ይሁን እንጂ ቃል የተገቡ የልማት አውታሮች ሳይዘረጉ መቆየታቸውን ወይም መዘግየታቸውን እንደዘገቡ አስታውቋል። እንዲያውም በአንዳንድ አጋጣሚዎች መሰረታዊዎቹ የልማትና የአገልግሎት መዋቅሮች ጨርሶ ሳይሰሩ ሰው እንዲሰፍር መደረጉን ሪፖርቱ ገልጿል። በሌላ በኩል ግን ኦክላንድ ኢንስቲቱት የሚባለው ተቋም የዛሬ ሁለት ዓመት ባወጣው ሪፖርት ኦሞ ሸለቆ ውስጥ ሰው በጦር ኃይል እንዲነሳ መደረጉንና የሰብአዊ መብቶች ረገጣዎችን መፈጸማቸውን ማስታወቁን የውጭ ጉዳይ መስሪያ ቤቱ ሪፖርት አመልክቷል። ሀሳብን ስለ መግለጽና የፕሬስ ነጻነት የውጭ ጉዳይ መስሪያ ቤቱ ሪፖርት ሲናገር የኢትዮጵያ ሕገ መንግስት ይህንን ነጻነት እንደሚያረጋግጥ ይናገራል። ይሁን እንጂ ይላል ሪፖርቱ ባለሥልጣናቱ በመንግስቱ ላይ ትችት ያሰማሉ የሚባሉ ሰዎችንና ጋዜጠኞችን ያስራሉ፣ ይከሳሉ ያሳድዳሉ አንዳንድ ጋዜጠኞች መታሰር እየፈሩ ሀገር ጥለው መውጣታቸውንም የጠቆመው ይህ ሪፖርት ባለፈው የአውሮፓውያን ዓመት መጨረሻ ላይ ዐሥራ ስድስት ጋዜጠኞች እስር ቤት ውስጥ ይገኙ እንደነበረ ከመካከላቸው አስሩ የታሰሩት በዚያው ዓመት ውስጥ እንደሆነ አስታውቋል የኢትዮጵያ መንግሥት ላይ ትችት የሚያሰሙ ግለሰቦች የስቃይ አድራጎት እንደሚፈጸምባቸው መንግሥታዊ ያልሆኑ ድርጅቶች እንደሚናገሩ አመልክቷል መንግስቱ ትችትን ለማስተጓጎል የተለያዩ የማሸማቀቂያ ዘዴዎችን እንደሚጠቀም ከእነዚህ ውስጥም ጋዜጠኞችንና ተሟጓቾችን ማሰር እንቅስቃሴዎቻቸውን በአይነ ቁራኛ መከታተልና በፖለቲካ የተቃውሞ ቡድኖች ተግባራት ውስጥ ጣልቃ መግባት እንደሚገኙባቸው አብራርቷል። መንግስቱ ነጻ ጋዜጦችን መዝጋቱን ቀጥሎበታል ብሏል። የአሜሪካው የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት ሐምሌ 28 2006 ዓ ም የፍትሕ ሚኒስቴር ባወጣው መግለጫ ለአመፅ በተደጋጋሚ ያነሳሳሉ፣ ሕገ መንግስታዊውን ስርዓት በኃይል ለመናድ ይቀሰቅሳሉ ሲል እንቁ ፋክት፣ አዲስ ጉዳይ፣ ሎሚ፣ ጃኖና አፍሮ ታይምስ የሚባሉትን ነጻ ህትመቶች ወንጅሏል፣ ይላል ሪፖርቱ። ብዙ ጊዜ ደግሞ አመፅን ያነሳሳሉ ተብለው በመንግስቱ የሚጠቆሙት ጽሁፎች መንግስቱን የሚተቹትን ነው ብሏል። እንዲያውም አንዳንዶቹ እንዲህ አይነቱን እንቅስቃሴ የሚቃወሙ እንደሆነ የጠቆመው ይህ ሪፖርት ምናልባት ለአመፅ የሚገፋፉ ጽሁፎች ቢኖሩ እንኳን እጅግ በጣም ጥቂት ወይም በጣም አልፎ አልፎ የወጡ መሆናቸውን ገልጿል። በጋዜጦቹ ላይ የፍትህ ሚኒስቴሩ መግለጫ ከወጣ ከአንድ ሳምንት በኋላ የኢትዮጵያ መንግስት በጋዜጦችና በሰራተኞቻቸው ላይ የወንጀል ክሶችን መመስረት እንደጀመረና መስከረም 27 2007 ዓ ም አንድ የፌዴራሉ ፍርድ ቤት በአዲስ ጉዳይ በሎሚና በፋክት መጽሔቶች ስራ አስኪያጆች ላይ የተከፈቱትን ክሶች ተመልክቶ በሌሉበት የእስራት ቅጣት እንደፈረደባቸው ሪፖርቱ አትቷል። አሁን በአገሪቱ ውስጥ ያሉት 18 ነጻ ጋዜጦች ህትመት አጠቃላይ ሳምንታዊ ቅጂ 1440 መሆኑን አዲስ አበባ ላይ ስድስት የግል ኤፍኤም ጣቢያዎች ሰሜን ትግራይ ደግሞ አንድ 19 የማኅበረሰብ ራዲዮ ጣቢያዎች መኖራቸውን አብራርቷል። አድማጮች ቀሪውን የዚህን ሪፖርት ቅንብር በነገው ዕለት እናቀርባለን። ሰለሞን አባተንና ትዝታ ብላቸውን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በግጭት አካባቢ የሚደርስ ወሲባዊ ጥቃት የሰላም የብልጽግናና የጾታዊ እኩልነት ምስረታን የሚያሰናክል ግፍ ነው በማለት የዛሬው ርዕሳ አንቀጽ ሀትታውን ይጀምራል። ኢራቅና ሶሪያ ውስጥ አይሲል የሴቶችና ልጃገረዶችን ኑሮ ገሃነመ እሳት እያደረገው ነው። ውህዳን የህብረተሰብ ክፍሎች ደግሞ ይበልጡን ለዚህ ግፍ ተጋላጮች ናቸው። ባለፈው ዓመት በዚህ ወቅት አይስል በሺዎች የተቆጠሩ ሴቶችና ልጃገረዶችን ጠልፎ ወስዷል። ብዙዎቹ የሰባትና የስምንት ዓመት ህጻናትን ጨምሮ በተደጋጋሚ ተደፍረዋል። የሽብርተኛው ቡድን ተዋጊዎች ሚስቶች እንዲሆኑም ተዳርገዋል። ብዙዎችም በባርነት ተሸጠዋል። ዩናይትድ ስቴትስ ሰብአዊ ርድኤትና ሌላም አይነት እርዳታ እየሰጠች ነው። ሆኖም ዓለም አቀፉ ማህበረሰብ በጦርነቶች ምክንያት ለጉዳት የተጋለጡ ሴቶችና ልጃገረዶችን ለመርዳት የበለጠ መስራት ይጠበቅበታል ሲል ርዕስ አንቀጹ አሳስቧል። በኮንጎ ዲሞክራሲያዊት ሪፑብሊክ ደግሞ ጾታዊ ጥቃት የህዝብን ኑሮ ማመሳቀያ፣ ግጭቶችን ማቀጣጠያ መሳሪያ ሆኗል። ዘላቂ ሰላም እንዳይገነባም እንቅፋት ፈጥሯል። ዩናይትድ ስቴትስ የጥቃቱ ፈጻሚዎች በተቀናጀ የፍትህ አሰራር የሚያዙበትን መንገድ ለመገንባት እየሰራች ትገኛለች። ዳኞች በአካባቢ ደረጃ ግልጽ ችሎቶችን ያካሂዳሉ። ያም ምስክሮች በራሳቸው ማህበረሰብ ውስጥ ቃላቸውን መስጠት እንዲችሉ ነው። ያም ሲሆን ማህበረሰቦች ጾታዊ ጥቃት ፈጻሚ ከቅጣት እንደማያመልጥ በግንባር ተገኝተው እንዲመለከቱ ያስችላቸዋል ሲል ርዕሰ አንቀጹ ያብራራል። ጾታዊ ጥቃት አሁንም መፍትሄ ልንፈልግለት የሚገባ ዓለም አቀፍ ችግር መሆኑ እንደ ቀጠለ ነው። ብዙ ጊዜ ስለ ሴቶች ጎልቶ የሚነገረው ሰለባነታቸው ብቻ ነው። በእርግጥም እጅግ ብዙ ሴቶች በጾታዊ ጥቃት ሰለባነት ውስጥ ያለፉ መኖራቸው የታወቀ ቢሆንም የሴቶች ታሪክ የሰለባነት ታሪክ ብቻ አይደለም ሲልም እርሳ ንቀጹ ይቀጥላል። ሴቶች ታላቅ የለውጥ አራማጆች ናቸው። ማህበረሰቦቻቸውን የማስተማር አቅምም አላቸው። ሴቶች በውሳኔ ሰጪ መድረኮች ላይ ልዩ የሆነ ሀሳብ ይዘው ይቀርባሉ የመንግስትን ስራዎች ውጤታማነትም ያጎለብታሉ ብሏል። በግጭት አምባ የሚፈጸም ወሲባዊ ጥቃትን ጨምሮ ጾታን መሰረት ያደረገ ጥቃት ሴቶችና ልጃገረዶች በኅብረተሰብ ውስጥ ሙሉ ተሳትፎ እንዳይኖራቸው የኋሊት ጎትቶ ያስቀራቸዋል። ያ ሲሆን ማህበረሰቦች እንዳለ ይጎዳሉ። ልማት ይሰናከላል። ትምህርት፣ ጤና፣ ምጣኔ ሀብታዊ ስኬት እንዳይጨበጥ ያደርጋል። ሴቶች በህብረተሰባቸው ባለ አቅማቸው ሁሉ እንዲሳተፉ መረጋጋትና ምጣኔ ሀብት እድገትን እንዲያራምዱ ከተፈለገ ጾታዊ ጥቃትን መዋጋት የግድ ነው በማለት የዛሬው ርዕሰ አንቀጽ ሀተታውን አጠናቋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ከመሰነባበታችን በፊት አጫጭር የማጠቃለያ ዜናዎችን ከአዳነች እንስማ። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ሶሪያ ውስጥ ለመጀመሪያ ጊዜ የሴቶችን አንገት አርዷል ሲሉ ተቃዋሚዎች ገልጸዋል። ደዚ ዞር በተባለው በምስራቅ ሶሪያ የሚገኝ ክፍለ ሀገር ውስጥ ሴቶች እስከነ ባለቤቶቻቸው አንገታቸው የታረደው በጥንቆላ ተግባር ተሰማርቷል በሚል ክስ እንደሆነ ብሪታንያ የሚገኘው የሶሪያ የሰብአዊ መብት ቡድን ገልጿል። ብሪታንያ ሆኖ ከሀገር ውስጥ በሚገኘው መረጃ መሰረት ሶሪያ ውስጥ የሚካሄዱትን ነገሮች የሚከታተለው ቡድን ጽንፈኛው ቡድን ከአንድ አመት በፊት ካሊፌት የሚለውን ነገር ካወጀ ወዲህ ሶሪያ ውስጥ ከሶስት ሺህ በላይ የሚሆኑ ሰዎች እንደገደለ፣ ከእነሱም ወደ አንድ ሺ ስምንት መቶ የሚጠጉት ሲቪሎች እንደሆኑ ጠቁመዋል። በአፍጋኒስታን መዲና አንድ አጥፍቶ ጠፊ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ካሚዮን ላይ ጥቃት ባደረሰበት ወቅት በትንሹ አምስት ሰዎች ሲገደሉ፣ ሀያ ቆስለዋል። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዳነች ፍሳየንን ሰላም ደናደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።